ኢትዮጵያ፣ ሱዳንና ግብጽ በኢትዮጵያ እየተገነባ ያለውን ታላቁ የህዳሴ ግድብ በታችኛው የተፋሰሱ ሀገራት የሚያስከትለውን ተጽዕኖ የተመለከተ ጥናት ለማስጠናት ከአመት በፊት ድርድር ቢጀምሩም እስካሁን ወደ ቴክኒካዊ ስራና ቁርጥ ወደ አለስምምነት ሳይገቡ ቆይተው ነበረ። ለዚህ ደግሞ ግብጽ በተለያዩ ጊዜያት ታነሳ የነበረው ጥያቄና ስራውን ከሚሰሩ አማካሪዎች ጋር የሚደረገው ድርድር አለመጠናቀቁ ምክንያቶች እንደነበሩ ኢትዮጵያ ስታነሳ ቆይታለች። ከትናንት ጀምሮ በሱዳን ዋና ከተማ ካርቱም የተካሄደው የሶስቱ ሀገራት ውይይት ግን አመት የዘለቀውን ድርድር መቋጫ እንዲያገኝ ያደረገው ይመስላል። በታችኛው የተፋሰሱ ሀገራት ታላቁ የህዳሴ ግድብ የሚያስከትለውን ተጽዕኖ በተመለከተ ጥናት እንዲካሄድ በዛሬው ዕለት ሶስቱ ሀገራት ስምምነት ተፈራርመዋል ሲሉ ወይዘሮ አስቴር ተክሌ በኢትዮጵያ የውሃ የመስኖና ኤሌክትሪክ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ምክትል ዳይሬክተር ገልጸዋል። የስምምነት ፊርማውን በአሁኑ ይፈራረማሉ ተብሎ እየተጠበቀ ነበር። ህጻኖች በአጥኚው ቡድን ላይ ብዙ ጥያቄዎችን ስታቀርብ የነበረው እና ዛሬ ግብፅም፣ ሱዳንም ኢትዮጵያም የውሃ ሚኒስትሮቹ በተገኙበት ፊርማው ተከናውኗል። ተፈረመ የተባለው ይኸው ጥናት ወጪ በኢትዮጵያ ግብጽና ሱዳን በጋራ የሚሸፈን ሲሆን ጥናቱን የሚያከናውኑት ደግሞ ቢአርኤል እና አርቴሊያ የተባሉ ሁለት የፈረንሳይ ኩባንያዎች መሆናቸውን ምክትል ዳይሬክተሯ ተናግረዋል። ፊርማው ያው በታችኞቹ የተፋሰስ ሀገራት ላይ የህዳሴው ግድብ የሚያሳድረውን ተጽዕኖ የሚያጠና ነው። ቡድኑ በዛ ዙሪያ ያው ኩባንያ መረጣ ላይም የተለያዩ ችግሮች ነበሩበት እስካሁን። በኋላም ስምምነት ላይ ከተደረሰው የፈረንሳይ ኩባንያ በሁለቱ ቢያሬል እና ኤርታሊያ የተባሉ የፈረንሳይ ኩባንያዎች ናቸው። ወጪው በሶስቱም ሀገራት ነው፣ በግብጽ፣ ኢትዮጵያና ሱዳን ናቸው የሚሸፍኑት እንደ ወይዘሮ አስቴር ገለጻ ጥናቱ ሀገሮቹ በተስማሙበት መርሃ ግብር የሚጀመር ሲሆን በ11 ወራት ውስጥም ይጠናቀቃል። በጥናቱ መረጃ ባለመስጠት ሂደቱን የሚያጓትት ሀገር ለዚህ የሚወጣውን ተጨማሪ ወጪ እንደሚሸፍን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። በጎርጎረሳውያኑ የዘመን ቀመር በ2012 በኢትዮጵያ የተጀመረው ታላቁ የሕዳሴ ግድብ በ2017 ይጠናቀቃል ተብሎ የሚጠበቅ ሲሆን ግድቡ ሲጠናቀቅ ከ6000 በላይ ሜጋዋት ኃይል ያመነጫል ተብሎ ይጠበቃል።